ሰላም እንዴት ዋላችሁ? ከዛሬው ዜና ጋር ነው በሰማ አብደላ። የአይዋ ገዢ ኪም ራንዶስ ሪቦ እለት በ በዜና ኮንፈረንስ ላይ ክትባቶቹን ለማቀናበር አንድ ድር ጣቢያ በስራ ላይ መሆኑን አስታወቁ። ክትባቱን ለማቀናጀት ግዛቱ በአይዋያንስ ግዛት ስለዚያ ድር ጣቢያ እንዲያዳብሩ ማይክሮሶፍት መርጠዋል። በሁለት ሳምንታዊ ውስጥ መነሳት መነሳትና መረውጥ አለበት። ሪናልዶ ሰንዲክ በክትባቶች ሁሉ ትልቅ ችግር ግዛት በቂ ሆኖም አለመቀበሉ ነው ብሏል። የክልሉ ባለስልጣናቶች በሳምንታዊ ክትባት ምጣኔ ቢያንስ ሰማኒያ ፐርሰንት ድርሻ መስጠት የማይችሉት የትኛውም አውራጃ እየገመገሙ ነው። ከሚቀጥለው ሳምንት ጀምሮ ያንን ገደብ ማሟላት የማይችል ማንኛውም አውራጃ ሌላ ካሁን የተመደበውን የመጠን ምጣኔ ያለ ደግሞም ለወለርስ ለ አስር ሺህ ሰዎች ጥቅም ላይ ያልዋሉ መጠኖችን የአይዋን ቀጠሮ የያዙ ገና በዚህ ሳምንት ነው። እናም የሱለን ደብራጃ ጤና ለፌብርዋሪ 17 የተቀደው የኮቪድ-19 ክትባት የህዝብ ክሊኒክ ቀጠሮች ዛሬ ከምሽት 3 ሰዓት ላይ እንደተከፈተ ይናገራሉ። ለክትባቱ ብቁ የሆነ ግለሰቦች ደረጃ አንድ ቢ ቅድም የሚሰጡ ቡድኖች ያካትታሉ። እነዚህ ቡድኖች እድሜያቸው ስልሳ አምስት እና ከዚያ በላይ የሆኑ የመጀመሪያ ምላሽ ሰጪዎች፣ የእሳት አደጋ ተከላካዮች፣ የፖሊስ መኮንኖች፣ የህጻናት ደህንነት ማህበራዊ ሰራተኞች፣ ፔኪ አስራ ሁለት ምህርት ቤት ሰራተኞች፣ የቅድመ መደበኛ ትምህርት ቤት ሰራተኞች እና የህጻናት እንክብካቤ ሰራተኞች ያካትታለን ብለዋል። አመሰግናለሁ።